የአሜሪካ ድምጽ ነው። በ19ና በ25 ሜትር ባንድ አጭር ሞገድ እንዲሁም በኢትዮሳት ቨርችዋል ቻናል 57 ዲግሪስ ዌስት ከዋሽንግተን ዲሲ የሚተላለፍላችሁ የዛሬ ሐሙስ ታህሳስ 27 2015 ዓ.ም ዝግጅታችን ጀመረ።

በኢትዮጵያ በተለይ በትግራይ ክልል ሰዎች ከግጭት እንዲያገግሙ ለማድረግ አፋጣኝ እርዳታ ማድረስ ቀዳሚ ጉዳይ መሆን እንዳለበት የተባበሩት መንግስታት ድርጅት

የምግብና የእርሻ ድርጅት ፋኦ አስታወቀ። እነዚህንና ሌሎች በርከት ያሉ ቅንብሮችን በምሽቱ ይዘንላቸዋል። በተለይ ደግሞ ዛሬ ፍርድ ቤት በታዩ የተለያዩ ጉዳዮች ላይ እናተክሯለን። የኢትዮ ንቃት የዩቲዩብ ሚዲያ ባለሙያ መስከረም እንደዚሁም የህግ ባለሙያው አቶ ወንድሙ ኤብሳ ጉዳይን እንመለከታለን። ሌሎች በርከት ያሉ ቅንብሮችም አሉ።

ጤና ይስጥልኝ። እንደምን አመሻችሁ የተከበራችሁ አድማጮች። የምሽቱ አስተናጋጃችሁ ጽዮን ግርማ ነኝ። ኤልያስ አስማረ ከስቱዲዮ ስርጭቱን ያቀናብርልናል። ሲሳይ አሸናፊ እና ግርማ ደገፋው በምስልና ድምፅ ቅንብር፣ አባየው ገበያው የዌብና ማህበራዊ ገጽ ፕሮዲውሰራችን ናት። በሁሉም ስፍራ ባሉ መላ ባልደረቦቻችን ስም አብራችሁን እስከ ምሽቱ አራት ሰዓት እንድትቆዩ እንጠይቃችኋለን። ዝግጅቶቻችንን ከራዲዮ በቴሌቪዥን በተጨማሪ በዌብሳይታችን አምሃሪክ ዶት ቪኦኤ ኒውስ ዶት ኮም እንዲሁም በአት ቪኦ አምሃሪክ የፌስ

ሰዓት ገጻችን ላይ መከታተል ትችላላችሁ። አሁን ለምሽቱ ወደ ያዝናቸው ናቸው ዋና ዋና የዓለም ዜናዎች ይወሰዳችሁ። ጤና ይስጥልኝ እንደምናመሻችው አድማጮች፣ የምሽቱን የዓለም ዜናዎች የማሰማችው ቆንጅ ይታየ ነኝ። ኢትዮ ንቃት የተሰኘው የዩቲዩብ ሚዲያ አዘጋጅ መስከረም አበራ በዋስ ከእስር እንድትለቀቅ የፌዴራል ከፍተኛ ፍርድ ቤት ልደታ ምድብ አንደኛ ልዩ ልዩ ወንጀል ችሎት ትዕዛዝ ሰጥቷል።

አስቴር ምስጋናው ዝርዝሩን ይዛለች። ኢትዮ ንቃት የተሰኘ የዩትዩብ ሚዲያ አዘጋጅ መስከረም አበራ በፌዴራል ከፍ

ሶስተኛ ፍርድ ቤት ልደታ ምድብ አንደኛ ልዩ ልዩ ወንጀል ችሎት መቅረቧን ጠበቃ ሰለሞን ገዛሀኝ ለአሜሪካ ድምጽ ተናግረዋል። የክስ መዝገቡን እንደተመለከቱት የሚናገሩት ጠበቃው የያዘውን ጭብጥም እንዲህ አብራርተውታል። የተከሰሰችው የኮምፒውተር አዋጅ የኮምፒውተር ወንጀል አዋጅ ቁጥር ዘጠኝ ሀምሳ ስምንት ሁለት ሺህ ስምንትን አንቀጽ አስራ አራትን በመተላለፍ ነው የሚለው ሁለት ክስ ነው። ክስ አንድና ክስ ሁለት ሁለት ተከሳሽ ናቸው። አብሯት የሚሰራውን አማደገፋው የሚባል ጋዜጠኛ አብሯት አለ እና ክሱም ሁለቱን ነው

ክሳንድ ይህንኑ አዋጅና ይህንኑ አንቀጽ በመጥቀስ በህዝብ ደህንነት ላይ የሚፈጸም ወንጀል ለመፈጸም በማሰብ በማለት ጥላቻን፣ አመፅን፣ ሁከትንና ግጭትን ለመቀስቀስ በመቀስቀስ እንዲሁም ደግሞ የመከላከያ ሰራዊቱ

በብሔር ለመከፋፈል ሀገርን ለማፍረስ በማሰብ አንደኛ ተከሳሽ በአንደኛ ተከሳሽ ጸሀፊነት በመስከረም አበራ ማለት ነው ሁለተኛ ተከሳሽ ታራኪነት የወንጀል ዝግጅት በፈጽሞ በገብ በመገኘታቸው በሚል ነው ክሱ ያለው። ጠበቃ ሰለሞን ክሱ ዘግይቶ እንደደረሳቸውና በችሎት ለመከራከር ጊዜ እንደሚያስፈልጋቸው ለችሎቱ እንዳስረዱ ገልጸው፣ ደንበኛቸው የተከሰሱበት ወንጀል የዋስትና መብት የማያስከለክል በመሆኑ ለችሎቱ ባቀረቡት ጥያቄ ደንበኛቸው በ50 ሺ ብር ዋስ እንዲለቀ

ጠቁ ፍርድ ቤት ወስኗል። ዋስትናው በተመለከተ የተከሰሰችበት ክስ ዋስትና የማያስከለክል ስለሆነ፣ እንዲሁም ደግሞ የቤተሰብ አሰራሪ ቋሚ ስራ ያላት ሕጻን ልጅ የምታጠባ ስለሆነ፣ በዋስ ወጥታ ዋስትናውን አክብራ የምትጠብቅ ስለሆነ፣ የምትቀርብ ስለሆነ

ዋስ ከገቢውን የገቢዋን ግምት ማስገባት ዋስትና ላፈሩላት ወጭ ላ እንድትከራከር ብና ቀረረን አቃቤ ግን በዚህ ላይ አስተያየት ካለ ተጠይቆ አቃቤ ግን አልተቃወምም፣ በዋስትናው ላይ አልቃወምም ማለ። ከዛም ፍርድ ቤቱ የገራቀኛችንን አስተያየት ሰምቶ መስከረም አበራ በሀምሳ ሽብር ዋስ እንድትወጣ እንድትከራከር ፈቅዷል። ያው የዋስትናው ጉዳይ ወረቀቱ እያለቀ ነው

መደበኛ ክሱን የሚቀጥል ሆኖ ይህን ክስ ለማየት ለሚቀጥለው ጥር አስራ አምስት ተቀጥሯል ማለት ነው። በሌላ በኩል ቅንጅት በጋዜጠኝነት ሙያ ለተሰማሩ ሴቶች የተሰኘው እና በዘርፉ የተሰማሩ ሴቶችን ለመደገፍ የተቋቋመው ዓለም አቀፍ ድርጅት የመስከረምን በድጋሚ መታሰር አውግዟል። የሀገሪቱ ባለስልጣናት መስከረምን በፍጥነት እንዲፈቱም ጥሪ አቅርቧል። ጋዜጠኞች ያለመንግስት የበቀል እርምጃ በነፃነት መስራት እንዳለባቸውም ጠቁሟል። ለአሜሪካ ድምጽ አስቴር ምስጋናው

ባህር ዳር። በሌላ ዜና የፌዴራል ከፍተኛ ፍርድ ቤት በነ አቶ ያሬድ ዘሪሁን ላይ የቅጣት ውሳኔ ሰጠ። ገብረ ሚካኤል ገብረ መድህን አጭር ዘገባ አለው።

የፌዴራል ከፍተኛ ፍርድ ቤት ልደታ ምድብ ችሎት በአቶ ጌታቸው አሰፋ የክስ መዝገብ ስር ጉዳያቸው ሲታይ በነበሩ ዘጠኝ ተከሳሾች ላይ በዛሬ ዕለት ከሶስት ዓመት እስከ አምስት ዓመት ከአራት ወር የሚደርስ የእስር ቅጣት ውሳኔ አስተላልፈዋል። ፍርድ ቤቱ የቀድሞ የብሔራዊ የመረጃ ደህንነት አገልግሎት ምክትል ዋና ዳይሬክተር የነበሩት አቶ ያሬድ ዘሪሁንና በደህንነት ተቋሙ ውስጥ የሥራ ኃላፊ የነበሩት አቶ አማኑኤል ኪሮስ

እያንዳንዳቸው በአምስት ዓመት ከአራት ወር እስር እንዲቀጡ ወስኖባቸዋል። በዚሁ የክስ መዝገብ ስር ሲከራከሩ በቆዩት ሌሎች ስድስት ተከሳሾች ላይም ፍርድ ቤቱ ከሶስት ዓመት እስከ አራት ዓመት የሚደርስ የእስር ቅጣት የወሰነባቸው ሲሆን ከነሱ መካከል ሶስቱ ዛሬ እንዲፈቱ አዟል። በዛሬው ዕለት በፍርድ ቤት የቅጣት ውሳኔ የተላለፈባቸው ሁሉም ተከሳሾች በሁለት ቀናት ውስጥ እንደሚለቀቁ ከጠበቆቻቸው አንዱ የሆኑት አቶ ክፍላይ መሐሪ ለአሜሪካ ድምፅ ተናግረዋል። እጃቸው ከተያዘበት

ጥቅምት 30 2011 ዓ ም ጀምሮ የቅጣት ውሳኔውም ተፈጻሚ ስለሚሆን አራት ዓመት ከሁለት ወር አካባቢ ታስረዋል። ሁሉም ከፍተኛውን አምስት ዓመት

ከአራት ወር የተፈረደባቸውም ቢሆኑ በአሞክሮ ቀጥታ የሚወጡ ናቸው የሚሆኑት። ተከሳሾቹ ቀደም ሲል በሙስና ወንጀል ተከሰው የነበሩ ሲሆን በኋላ ላይ ግን የክስ ጉዳያቸው መቀየሩን አቶ ክፍ ላይ ጠቅሰዋል። የተከሰሱበት ክስ በከፍተኛ ሙስና ተብሎ በአዋጅ ቁጥር 881 የሙስና ወንጀሎችን ለመከላከልና ለመቆጣጠር በወጣው አዋጅ መሰረት ነበረ የተከሰሱት ይሄ አዋጅ

ከገንዘባዊ ባህሪ ያላቸውን የወንጀል ድርጊቶች ጋር የተያያዘ እንጂ በዚህ የሰብአዊ መብቶች ጥሰት ወይም ደግሞ

አለአግባብ ሰዎችን ማሰር የሚለውን የወንጀል ድርጊት ተፈጻሚነት ሊኖረው ስለማይገባ በወንጀል ሕጉ አራት 23 መሰረት ነው ተከላከሉ የተባሉ ጥፋተኛም የተባሉት የቅጣት ውሳኔም የተወሰነው በዚህ አንጻር ነው። የፌዴራል ከፍተኛ ፍርድ ቤት ታህሳስ 7 ቀን 2015 ዓ ም በተከሳሾቹ ላይ የጥፋተኝነት ውሳኔ በሰጠበት ጊዜ አቶ ማዓሾ ኪዳን እና አቶ ተሾመ ኃይሌ የተባሉ ሁለት ተከሳሾች ከአራት ዓመት ክርክር በኋላ በነፃ መለቀቃቸውንም ለማወቅ ተችሏል።

ለአሜሪካ ድምፅ ገብረ ሚካኤል ገብረ መድህን አዲስ አበባ። የዩናይትድ ስቴትስ ፕሬዚደንት ጆ ባይደን ኢትዮጵያ ለሚገኘው የአሜሪካ ኤምባሲ በሙሉ አምባሳደርነት የሚያገለግሉ እጩ አምባሳደር አቅርበዋል። ትናንት ማክሰኞ ታህሳስ 25 2015 ዓ.ም በዋይት ሃውስ በኩል ለዩናይትድ ስቴትስ የህግ መወሰኛ ምክር ቤት በተላከው የእጩዎች ዝርዝር ውስጥ በኢትዮጵያ ሙሉ አምባሳደር ሆነው እንዲያገለግሉ የቀረቡት እርቨን ማሲንጋ ይገኙበታል።

ኤርቪን ማሲንጋ በዩናይትድ ስቴትስ የውጭ ጉዳይ ሚኒስቴር የአፍሪካ ጉዳዮች ምክትል ረዳት ሚኒስትር ናቸው። በኢትዮጵያ የቀድሞ የአሜሪካ አምባሳደር ጌታ ፓሲ ከአንድ ዓመት በፊት በጡረታ ሲሰናበቱ በምትካቸው በጉዳይ ፈጻሚነት የተሾሙት አምባሳደር ትሬሲ ጄኮብሰን መሆናቸው ይታወቃል። ጆ ባይደን ያቀረቡት አዲስ ሹመት ከጸደቀም በኢትዮጵያ የሚገኘው የአሜሪካ ኤምበሲ ሙሉ ስልጣን ያለው አምባሳደር ያገኛል ማለት ነው።

አድማጮች፣ ዜና የሚተላለፍላችሁ ዋሽንግተን ዲሲ ከሚገኘው የአሜሪካ ድምፅ የአማርኛ አገልግሎት ነው። የሶማሊያ ባለስልጣናት ትናንት ረቡዕ በማዕከላዊ ሂራን ክፍለ ግዛት በደረሱት ሁለት የቦምብ ፍንዳታዎች ቢያንስ 15 ሰዎች መሞታቸውን አስታወቁ። መሐመድ ዳይሳኔ ከሞቃዲሾ የላከውን አጭር ዘገባ ደረጀ ደስታ ያቀርበዋል።

ጥንዶቹ የአጥፍቶ ጠፊ ጥቃቶች የደረሱት መሐስ በተባለችው ከተማ ትናንት ረቡ ማለዳው ላይ ነው። በሂራን ክፍለ ግዛት ውስጥ ያለችው መሐስ ከተማ የምትገኘው ከሶማሊያ ዋና ከተማ ሞቃዲሾ በስተሰሜን 300 ኪሎሜትሮች ርቀት ላይ ነው። በመንግስት ቴሌቪዥን ስለ ጥቃቱ መግለጫ የሰጡት የከተማይቱ ከንቲባ ሙኒ መሐመድ ሀለኔ ተሽከርካሪ ላይ የተጠመዱት ሁለቱ የቦምብ ጥቃቶች በመኖሪያ ቤታቸው ላይና በፌዴራሉ መንግስት የምክር ቤት አባል መኖሪያ ቤት ላይ የተነጣጠሩ መሆኑን ተናግረዋል።

ጸረ ሰላም አሸባሪዎች ዛሬ ጠዋት ከተማይቱን ተሽከርካሪዎች ላይ በተጠመዱ ሁለት ፈንጂዎች አጥቅተዋል። አንደኛው ፍንዳታ ከቤት የፊት ለፊት የተፈጸመ ሲሆን የሞቱና የቆሰሉ ሰዎች አሉ።

የእስላማዊ ሚሊሻ አማጽያን ቡድኑ አልሸባብ ለጥቃቶቹ ኃላፊነቱን ወስዷል። ጥቃቶቹ ኢላማ ያደረጉት መሐስ ከተማ ውስጥ የሚገኙ ዋነኛ የመንግስት ይዞታዎችን መሆኑን ቡድኑ አስታውቋል። የአሜሪካ ድምፅ በስልክ ያነጋግራቸው የአካባቢው ነዋሪዎች እስከ ዛሬ ከሰሙት ሁሉ ትልቁ ፍንዳታ መሆኑን ተናግረዋል። መሐመድ ኢብራሂም ሞአሊሙ ከአካባቢው የተመረጡ የፌዴራሉ መንግስት የምክር ቤት አባል ለቪኦኤ በስልክ በሰጡት መግለጫ ጠላት ማለትም አልሸባብ ሚሊሻዎች ተስፋ እየቆረጡ ስለመጡ የቦምብ ጥቃት ብቻ ወደ ማካሄድ

ይወርደዋል ይላሉ። ውጀትከና ሶማያ ነው ሀይታሀይ ይህን የሚያደርጉበት ዋነኛው ምክንያት በቅርቡ በተደረጉ ነፃ የማውጣት እንቅስቃሴዎች የተገኙትን ድሎች ዋጋ ለማሳጣት ነው። ለተጎጂዎቹ ቤተሰቦች መጽናናትን የተመኘው የቆሰሉትንም ፈጥነው እንዲያገግሙ ምኞቴን ይገልጻሉ።

ሞዓሊሙ፣ አልሸባብ ጨርሶ እስኪደመሰስ ድረስ ሕዝቡ ከሰራዊቱ ጎን እንዲቆም ጥሪ አስተላልፈዋል። በአካባቢው የጎሳ ኃይሎች የሚደገፉት የፌዴራል ኃይሎች ከቅርብ ጊዜ ወዲህ በተለይም በዋናነት ከኪርሸበሌ ግዛት ውስጥ የእስላማዊ ሚሊሻዎች እጅ የነበሩትን በርካታ ይዞታዎችን አስለቅቀዋል። እንደ አውሮፓ አቆጣጠር ከ2007 ጀምሮ የአልሸባብ ቡድኖች ከአፍሪካ ህብረት ሰላም አስከባሪና ከሶማሊያ ኃይሎች ጋር ሲዋጉ መቆየታቸው ይታወቃል። የሶማሊያ ፕሬዝደንት ሐሰን ሼህ መሐመድ ባለፈው አመት በአማጽያኑ ሚሊሻዎች ላይ ሁሉ

ሁሉን አቀፍ ጦርነት አውጀዋል። የሶማሊያው ፕሬዚደንት ሐሰን ሼህ መሐሙድ ባለፈው አመት በአማጽያኑ ሚሊሻዎች ላይ ሁሉን አቀፍ ጦርነት አውጀዋል። አልሸባብ በሶማሊያ ዋና ከተማ ሞቀዲሾ ውስጥ የቦምብ ፍንዳታዎችን ማድረስ ከጀመረበት ጊዜ ጀምሮ የሶማሊያ ትምህርት ሚኒስትር የሞቱበትም ጥንድ የፍንዳታ ጥቃት ጨምሮ ከአንድ መቶ ሰዎች በላይ ሲገደሉ ብዙዎቹ ሰላማዊ ሰዎች መሆናቸው ተመልክተዋል።

ዩጋንዳ ውስጥ ሲዛመት የከረመው የኢቦላ ወረርሽኝ በቁጥጥር ስር እየዋለ ነው ሲል ዋናው የአፍሪካ አህጉር የሕዝብ ጤና ጥበቃ ተቋም ዛሬ አስታወቀ። ይህ የሆነው በሀገሪቱ የመጨረሻው ለቫይረሱ የተጋለጠ ሰው ከተመዘገበ 39 ቀናት በማለፉ መሆኑን አስረድቷል።

የአፍሪካ የበሽታ መቆጣጠሪያ እና መከላከያ ማዕከል ተጠባባቂ ዳይሬክተር አህመድ ኦግዌል ኡማ ለጋዜጠኞች ባደረጉት ማብራሪያ እስከ አውሮፓውያኑ ጥር አስር ቀን ድረስ አንድም የኢቦላ ታማሚ ካልተገኘ ወረርሽኙ ሙሉ በሙሉ ተወገደ ማለት ነው ብለዋል።

እስካሁን ዩጋንዳ ውስጥ በኢቦላ መያዙ የተረጋገጠው ሰው ቁጥር 142 መሆኑን የገለጡት የአፍሪካ ሲዲሲው ባለስልጣን 55 ሰዎች መሞታቸውንም አመልክተዋል። ለሱዳኑ የኢቦላ ቫይረስ ዝርያ አይነት የመከላከያ ክትባት ሙከራው እንደቀጠለ መሆኑንም ገልጸዋል።

የዩናይትድ ስቴትስ ኮንግረስ የተወካዮች ምክር ቤት ሪፐብሊካኖች የምክር ቤቱን አፈ ጉባኤ ለመምረጥ ላለፉት ሁለት ቀናት ያደረጉት ሙከራ ያልተሳካ ሲሆን ዛሬም ለሶስተኛ ቀን ጥረታቸውን እየቀጠሉ ናቸው። ወግ አጥባቂ ሪፐብሊካን አባላት የፓርቲውን መሪ ኬቪን መካርቲን ትናንት ረቡዕም ለአፈ ጉባኤነት የሚያስፈልጋቸውን ወሳኝ ድምፅ ነፍገዋቸዋል። መካርቲ እስካሁን በተካሄደው ስድስት ዙር ድምፅ አሰጣት

የብዙሃን አባላት ድጋፍ ለማግኘት ያልቻሉ ሲሆን የዛሬው ለሰባተኛ ጊዜ ነው የሚሆነው። የዛሬውን ውሎ የሚቃኝ ዘገባ በመጽሔት ክፍለ ጊዜ ይቀርባል። የቀድሞ የሮማ ካቶሊክ ቤተ ክርስቲያን ርዕሰ ሊቃነ ጳጳሳት ቤኔዲክት ቀብር በዛሬው ዕለት ተፈጽሟል። ቀደም ብሎ ብዙ ሺህ ሐዘንተኞች በቫቲካን ቅዱስ ጴጥሮስ አደባባይ ሽኝት ስነ ስርአቱ ላይ ተገኝተዋል። ከዓለም ዙሪያ ርዕሳነ ብሔራት፣ የንጉሳዊ ቤተሰብ አባላት

በብዙ ሺህ የተቆጠሩ የቤተ ክርስቲያኒቱ ምዕመናን ተገኝተዋል። ከትውልድ ሀገራቸው ከባቫሪያ ብዙዎች የባህል ልብሶቻቸውን ለብሰው ለሽኝቱ ተገኝተዋል። የቱርክ ፕሬዚደንት ሬቼፕ ታይብ ኤርዶዋን ሩሲያ የዩክሬን ወረራዋን እንድታቆም በሚደረግ ድርድር

ከራሳችሁ በኩል ተኩስ ማቆም ይኖርባቸዋል ሲሉ የሩሲያ ፕሬዝደንት ቭላዲሚር ፑቲንን እንዳሳሰቧቸው ተነገረ። የቱርኩ ፕሬዝደንት ከፑቲን ጋር ዛሬ በስልክ መነጋገራቸውን ጽህፈት ቤታቸው አስታውቋል። የሰላም ድርድር የፍትሐዊ መፍትሄ ራዕይ ሊኖረው ይገባል ያሏቸው መሆኑንም ጽህፈት ቤታቸው ጠቅሷል። ኤርዶዋን የዩክሬን ጦርነት እንዲቆም ለመሸምገል ጥረት ሲያደርጉ መቆየታቸው ይታወቃል። ከዚያም ሌላ ሩሲያና ዩክሬንን

በጥቁሩ ባህር በኩል የእህል አቅርቦት እንዲወጣ በማሸማገል ረድተዋል። ለዓለም ዜና የተመደበው ክፍለ ጊዜ እዚህ ላይ አበቃ። ከቀሪዎቹ ዝግጅቶቻችን ጋር አብራችሁን አምሹ

እንድታየን ላለም ዜናዎቹ እናመሰግናለን። በ22፣ 25 እና 31 ሜትር ባንድ አጭር ሞገድ እንዲሁም በኢትዮ ሳት ቨርቹዋል ቻናል 57 ዲግሪስ ዌስት ከዋሽንግተን ዲሲ የሚተላለፍላችሁን የዛሬ ሐሙስ ታህሳስ 27 2015 ዓ ም ዝግጅታችንን ነው በመከታተል ላይ የምትገኙት።

እኔ መጀመሪያ መጀመሪያ ማልበሜ ላይ ሁለተኛው አልበም ሁሉንም ስራዎች መጀመሪያ እኔ ወድቼ ፍቅቼ ነው ያወጣኋቸው። ስለዚህ እኔ በወደድኩት ልክ አድማጭ ይወድልኛል ብዬ ስላሰብኩ ነው። ከሚኖርበት ካናዳ ኑሮውን ወደ ኢትዮጵያ ያደረገውና ሁለተኛ አልበሙን ከ14 ዓመት ቆይታ

ካወጣ ከ14 ዓመት ቆይታ በኋላ በቅርቡ ሶስተኛ አልበሙን የለቀቀው ሄኖክ አበበ ለዛሬ የባህልና ማህበረሰብ የምሽቱ እንግዳችን ነው። በሁለተኛው አጋማሽ ዝግጅታችን ከኬኔዲ አባተ ጋር ያደረጉትን ሰፋ ያለ ቆይታ እናስደምጣችኋለን። ዝግጅቶቻችንን ከራዲዮ፣ በቴሌቪዥን በተጨማሪ በዌብሳይታችን አምሃሪክ ቪኤንስ ዶት ኮም፣ እንዲሁም በአት ቪኦ አምሃሪክ የፌስቡክ ገጻችን

በቀጥታ መከታተል ትችላላችሁ። አሁን ለዕለቱ ወደ ያዝነው ነው አብይ ርዕስ ዘገባችን ወሰዳችሁ። በዛሬው አብይ ርዕስ ዘገባችን በኢትዮጵያ በተለይ በትግራይ ክልል ሰዎች ከግጭት እንዲያገግሙ ለማድረግ እርዳታ ማድረስ

ቀዳሚ ጉዳይ መሆን እንዳለበት የተባበሩት መንግስታት የምግብና እርሻ ድርጅት ፋኦ አስታወቀ። ድርጅቱ በተጠናቀቀው የአውሮፓውያን 2022 ዓ ም በኢትዮጵያ ያከናወናቸውን የሰብአዊ ተግባራት በተመለከተ ባወጣው ሪፖርት በኢትዮጵያ መንግስትና በህወሀት መካከል የተደረገው የሰላም ስምምነትን ተከትሎ በሰሜን ኢትዮጵያ

በግጭት ለተጎዱ ወገኖች መድረስ የጀመረው የሰብአዊ እርዳታ በአዲሱ ዓመትም ቀዳሚ ትኩረት ተሰጥቶት ሊታይ ይገባዋል ሲል አሳስቧል። በደቡባዊ ኢትዮጵያ ደግሞ ድርቅ በተያያዘው አምስት ዓመት አዲስ ከፍተኛ መፈናቀልን ፈጥሯል ሲል ፋኦ

ተንብዮአል ይህም ደግሞ በቀጣይ የሰብአዊ ስራው ላይ የበለጠ ጫና እንደሚፈጥር ስጋቱን ገልጿል በ2022 ለ4.3 ሚሊዮን ኢትዮጵያውያን ድጋፍ ማድረጉን የገለጸው ፋኦ በ2023 ደግሞ ስለሚያከናውናቸው ተግባራት ማብራሪያ ሰጥቷል ኬኔዲ አባተ የዚህን ዘገባ ዝርዝር እንደሚከተለው ይዞታል

የተባበሩት መንግስታት የምግብና እርሻ ድርጅት ፋኦ በሪፖርቱ እንደ አውሮፓውያኑ በ2022 ድርቅና ግጭት በኢትዮጵያ የምግብ ዋስትናና የግብርና ተግዳሮቶች ሆነው መዝለቃቸውን አስታውቋል። በዋናነት በግጭት ምክንያት የግብርናው ዘርፍ የተጎዳውና የምግብ ዋስትና ችግር በሰፊው የተንሰራፋው በሰሜኑ የኢትዮጵያ ክፍል መሆኑን ያስታወሰው ፋኦ በአፋር፣ አማራና ትግራይ ክልሎች ግጭቶች እነዚህን ችግሮች በማባባስ ለሰዎች መፈናቀል፣ ለንብረቶቻቸው ውድመትና ለመሰረታዊ አገልግሎቶች

ሌሎች አቅርቦት ውስንነት ከፍተኛ አስተዋጽኦ አድርገዋል ብሏል። በኢትዮጵያ መንግስትና በህወሀት መካከል የተፈረመውን የሰላም ስምምነት ተከትሎ በሰሜን ኢትዮጵያ በግጭት ለተጎዱ ወገኖች የሰብአዊ እርዳታ ቀስ በቀስ መድረስ ቢጀምርም በተለይ በትግራይ ሰዎች ከግጭት እንዲያገግሙ የሰብአዊ አቅርቦትና አፋጣኝ እርዳታ ቅድሚያ የሚሰጣቸው ጉዳዮች ሆነው መቀጠል አለባቸው ሲል አሳስቧል። ምንም እንኳን የሰብአዊ ድርጅቶች በአሁኑ ጊዜ የእርዳታ አቅርቦቶችን ወደ ትግራይ ክልል እያደረሱ ቢሆንም

ይህ ግን እያደገ የሄደውን ፍላጎት ለማሟላት በቂ አይደለም ነው ያለው፣ ፋኦ በሪፖርቱ ይህ የሰብአዊ ድጋፍ አቅርቦት ውስንነት ደግሞ የሰዎችን የመቋቋም አቅም በመቀነስ ለተጨማሪ ችግሮችና አስጨናቂ ሁኔታዎች ተጋላጭነታቸውን ጨምሯል ሲልም አክሏል። በትግራይ አፋር ና አማራ ክልሎች ሁለት ነጥብ ስድስት ሚሊዮን ሰዎች በግጭቱ ምክንያት መፈናቀላቸውን የፋኦ ሪፖርት ያመለክታል። ድርቅ ደግሞ የደቡብ ኢትዮጵያ ክፍል ፈተና ሆኖ መቆየቱን በመግለጽ ኢትዮጵያ ባለፉት

አርባ ዓመታት ውስጥ ታይቶ የማይታወቅ ድርቅ እያስተናገደች ነው ያለው ፋኦ። ይህም በደቡቡ የአገሪቱ ክፍሎች ያሉ ማህበረሰቦችን ለአደጋ አጋልጧል ብሏል። እንደ ፋኦ ሪፖርት ከሆነ በደቡብ ኢትዮጵያ አካባቢዎች ለአምስት ተከታታይ የዝናብ ወቅቶች ዝናብ አለመጣሉ ከአምስት ቀናት በፊት በገባው በአውሮፓውያኑ አዲስ ዓመት በ2023ም መፈናቀልና ከፍተኛ የሰብአዊ ፍላጎቶች እንዲቀጥሉ ያደርጋል። በደቡብ ኢትዮጵያ ያለው የተራዘመ ድርቅ በአካባቢው ያሉ ሰዎችን የምግብ ዋስትና

የውሃ አቅርቦትና ጤናቸውን አደጋ ላይ የጣለ ሲሆን በተለይ አርብቶ አደር ማህበረሰቦች ክፉኛ ተጎድተዋል። የፋኦ ሪፖርት እንደሚያመለክተው በ2022 ድርቅ ከ4 ሚሊዮን በላይ የቤት እንስሳትን ለህልፈትና ከ25 ሚሊዮን በላይ የሚሆኑትን ደግሞ ለከፍተኛ አካላዊ ጉዳት እንደዳረገም ነው ፋኦ የገለጸው። ከደቡብ የሀገሪቱ ክፍል በተጨማሪ ትግራይን ጨምሮ በተለያዩ አካባቢዎችም የእንስሳት በሽታ እየተስፋፋ እንደሚገኝም አመልክቷል። ሆኖም በእንቅስቃሴዎች ገደብና በእንስሳት ህክምና

አቅርቦት እጥረት ምክንያት የሰብአዊ አጋሮች ምላሽ መስጠት ባለመቻላቸው አርብቶ አደሮችና ከብቶቻቸው ለአደጋ ተጋልጠው መቆየታቸውን ሪፖርቱ ጠቅሷል። በቀጣይነት በድርቅ ምክንያት 12 ሚሊዮን ሰዎች ለምግብ እጦት እንደሚጋለጡም የተነበየው ፋኦ በተጠናቀቀው 2022 በኢትዮጵያ በአጠቃላይ ለ43 ሚሊዮን ሰዎች ድጋፍ ማድረጉን ያመለከተው በተያዘው ዓመት 2022 ጉዳት ባለባቸው የተለያዩ ክልሎች የግብርና ስራዎችን ወደ ነበሩበት ለመመለስ በተለይ በግጭትና

በድርቅ በተጎዱ አካባቢዎች ሰዎች የመቋቋም አቅማቸውን እንዲያጠናክሩ የሚያስፈልጋቸውን ድጋፍ ማድረግ ቅድሚያ ሰጥቶ የሚሰራበት ጉዳይ መሆኑንም ገልጿል። በ2022 ለሰብአዊና መሰል ተግባራት ከሚፈልገው 158 ሚሊዮን ዶላር ውስጥ ማግኘት የቻለው 74 ሚሊዮኑን ብቻ መሆኑን የገለጸው ፋኦ ለ2023 ተግባራቱ አስቸኳይና በግልጽ መጠኑን ያልጠቀሰው ነገር ግን እንደ አስፈላጊነቱ የሚተመን የገንዘብ ድጋፍ ያስፈልገኛል ብሏል። የተባበሩት መንግስታት የሰብአ

ውስጣዊ ጉዳዮች ማስተባበሪያ ቢሮ ኦቻም የተለያዩ ለጋሽ ድርጅቶች በኢትዮጵያ በግጭትና በድርቅ ለተጎዱ አካባቢዎች በዓመቱ ያደረጉትን ድጋፍ አድንቆ ችግሩን ለመቋቋም በቀጣይነት ተጨማሪ ጥረቶች መደረግ እንዳለባቸው ማሳሰቡን መዘገባችን ይታወሳል። ለአሜሪካ ድምጽ ኬኔዲ አባተ አዲስ አበባ።

የምትከታተሉት ዋሽንግተን ዲሲ ከሚገኘው የአሜሪካ ድምጽ ራዲዮ የሚተላለፍላችሁን የሀሙስ ምሽት የአማርኛ ቋንቋ አገልግሎት ዝግጅታችንን ነው። የሰማችሁት የዕለቱን አብይ ርዕስ ዘገባችንን ነበር። የትንታኔው መጽሄት ይቀጥላል። በኦሮሚያ ክልል ፊንፊኔ ዙሪያ ኦሮሚያ ዞን ሱሉልታ አካኮ ቀበሌ አብቹ ተብሎ በሚጠራው አካባቢ የሚገኙ ነዋሪዎች አስተዳደሩ ቤታችንን ያለ አግባብ እያፈረሰብን ነው ሲሉ

አቤቱታ አሰምተዋል። የሱሉልታ ምክትል ከንቲባ በበኩላቸው መሬቱ የመንግስት ደንና ቦታ የነበረ በህገ ወጥ መንገድ ቤት የተሰራበት ነው ብለዋል። ጸሐይ ዳምጠው የነዋሪዎቹንና የአካባቢውን አስተዳደር አነጋግራ ተከታዩን ዘገባ ይዛለች።

በኦሮሚያ ክልል ፍንፍኔ ዙሪያ ኦሮሚያ ልዩ ዞን አሁን ሸገር ከተማ ተብሎ በክልሉ መንግስት እንደ አዲስ እየተዋቀረ ባለው ስር የምትገኘው ሱሉልታ ከተማ አካኮ መነአብቹ አብቹ ቀበሌ ነዋሪዎች መኖሪያ ቤታቸው እየፈረሰባቸው መሆኑን ገልጸዋል። አቶ አዲሱ ካሳዬ የአካኮ መነአብቹ አብቹ ነዋሪ ናቸው። አደራጅቶን የአርሶ አደር ልጆች የዚህ ቀበሌ ተወላጅ ከዚህ በፊት ከዚህ ቦታ ላይ የተፈናቀሉት ምናምን ተብሎ ነው ቦታው የተሰጠንና አሁን ግን እንዴት ይህንን ቤት እንዴት ሰራችሁ ማንስ ፍቃድ አለው ማንስ ህገወጥ ተሰራ ብሎ ሳይለዩ

ይልማ አሁን አንድ ላይ ማፍረስ ጀምሮ የሱሉልታ ከተማ ክፍለ ከተማው ማለት ነው። ተበድሮ የሰራ አለ፣ ያለውን ደግሞ እንዳለ እዛ ላይ ያደረገው አለ። ባዶ እጃችን የቀረን ማለት ነው። መንግስትን ተማ ሁለት ሺህ አስር ነው ይሄ ቦታ ወደ ኦሮሚያ የገባው። ከዛም በፊት አዲስ አበባ አስር ነበረ ያለው በሱሉልታ ወረዳ ነበረ ስንተዳደር የነበረው አካኮመና ብቹ ቀበሌው የአርሶ አደር ልጆች ና ለአርሶ አደር ይሰጣቸው ተባለ። ከዛ ሰብሰባ ጠርቶን የወረዳው አስተዳደር ና የወረዳው መሬት አስተዳደር ማናጅመንት አሉ መንዲሶቹ ጋር ተወያይቶ ከጨረሱ በኋላ እዚህ

ቦታ ላይ የቤት መስሪያ እንሰጣቸዋለን፣ ግን ፕሮብዛል አቀርባችሁ ነው የምትወስዱት ነው ያሉ። እሺ ምን አይነት ፕሮብዛል ነው የምናቀርበው ስንላችሁ፣ የተለያየ ፕሮብዛል ታቀርባላችሁ፣ ግን በፕሮብዛ በር ለምንሰሩት የምትሰሩት የቤት መስሪያ ነው በፕሮብዛል ትወስዳላችሁ የቤት መስሪያ ነው ለቤት መስሪያ ነው የሚውለው ነው ያሉት። ነዋሪዎቹ መኖሪያ ቤታቸው ካለ ቅድመ ማስጠንቀቂያ መፍረሱን ባነሱት ቅሬታ ላይ የሱሉልታ ከተማ ምክትል ከንቲባ አብርሃም ብርሃኑ መልስ ሰጡ። ለፈሞቱ ማረጥ በመንግስት መሬት ላይ ሲከናወን የነበረ

ግንባታ ነው። የመንግሥት የደን መሬት ነበር። በተለይ ከሦስት ዓመት ወዲህ የጫካው ፕሮጀክት ውስጥ መግባቱ ከታወቀ ጊዜ ጀምሮ በዘመቻ መልክ ነው ሰው ወጥቶ ቤትና አጥር እየሠራ ያለው። ደኑንም እያጠፉ ነው። እናም እየተከናወነ ያለው ነገር ሕገወጥ ግንባታ መሆኑን በተደጋጋሚ አስረድተናቸው ነው ወደ ማፍረስ እርምጃው የገባ ነው።

አሁንም ህገ ወጥ ግንባታውን ማፍረስ ቀጥሏል። ሌላው የአካኮ መናአብቹ ነዋሪ መሆናቸውን የጠቀሱት ስሜ አይጠቀስ ያሉት ግለሰብ የመሬት ይዞታው የአርሶ አደር መሆኑንና በገጠር ቀበሌው ውስጥ የሚገኝም እንደነበር አብራርተዋል። መሬቱ በፊትም ያው የአርሶ አደር መሬት ነበር። ከነሱ ላይ በጉልበት አላፍቃዳቸው ነው የወሰዱባቸው ማለት ነው። ዛኔ ደርግም ሲጠቀምበት የነበረው አይደስላትም ሲጠቀምበት የነበረው

በቃ ከዚህ በፊት የነበሩ አስተዳዳሪዎች በዛ ሁኔታ ነው ማለት ነው ሲጠቀሙበት የነበረው ነገር ካሳም አልተሰጣቸውም፣ ምንም አልተሰጣቸውም። በጉልበት ተወዝዶባቸው ነው አሁን የተሰጠን እዚህ አካባቢ ያሉት አርሶ አደሮች በጣም ተጎድታቸዋል። ችግራቸው መሬትም ቤት መሰራት አለባቸው፣ ልጆችም ቤት መሰራት አለባቸው

በተጨማሪ ደግሞ ውሃ ማብራትም ሁሉም ነገር የሚያስፈልጋቸው መሰረታዊ ነገሮች ማግኘት አለባቸው ተብሎ የተሰጠ በህጋዊ መንገድ አርሶ አደርም በአርሶ አደር የአርሶ አደር ልጆችም በአርሶ አደር ልጆች በራሳችሁ ነው እየሰጡን ማለት። በቅርቡ ህገ ወጥ የመሬት ወረራን ለመከላከል በማለት መንግስት በተለያዩ የሀገሪቱ አካባቢዎች ህገ ወጥ ግንባታን የማፍረስ እና በተግባሩ ላይ የሚሳተፉ ግለሰቦችን ወደ ህግ የማቅረብ ስራዎችን እየሰራ እንደሚገኝ ስነገር ቆይቷል ስሉ የሱሎልታ ከተማ ምክትል ከንቲባው

ገልጸዋል። ኃላፊው አክለውም በአካኮመና አብቹ ለነዋሪዎች የተሰጣቸው መሬት ለመኖሪያ ቤት ሳይሆን በጥቃቅንና አነስተኛ ለስራ አጥ ወጣቶች የስራ ዕድል ለማመቻቸት በኮንትራክት የተሰጣቸው ነው ሲሉ ተናግረዋል። ወጣቶች በጥቃቅንና አነስተኛ ስራዎች ተደራጅተው የስራ ዕድል እንዲያገኙ

ይህ መሬት በጊዜያዊነት በጎችን እንዲያደልቡበት፣ ለንብ እርባታ፣ ለድሮ እርባታና ለተለያዩ ስራዎች እንዲጠቀሙበትና እድል እንዲፈጠርላቸው እየተደረገ ነው። በዚህም የተወሰኑ ናቸው ማስረጃቸውን ያቀረቡት። ነገር ግን በዚህ መልክ የተቀበሉትም ገሚሶቹ ሸጠውና ተከፋፍለው፣ ሌሎች ደግሞ ቋሚ የመኖሪያ ቤት ሰርተውበት እየኖሩ ያሉ ሰዎች አሉ። እናም ይህ ህገ ወጥ ተግባር እንደሆነ በተለያየ ጊዜ ሰብስበን ነግረናቸኋል።

ንብረታቸውን ራሳቸው እንዲያነሱም በተደጋጋሚ ነው የነገር ናቸው። ሰዎቹ ራሳቸው ያውቃሉ ህገ ወጥ እንደሆነ። በጥቃቅንና አነስተኛ ስራ ላይ ከተሰማሩት ሰዎች ጋር የሚደረገው ውልም የአጭር ጊዜ መሆኑን ያውቃሉ። ነገር ግን ሆን ብለው ነው በራሳቸው ቤት የገነቡት። አሁን በመንግስት በኩል ህገወጥ ግንባታን ለማፍረስ በትኩረት እየተሰራ ነው ያለው

እናም ተግባሩን እያከናወንን ነው። ቤታችን ፈረሰ ሲሉ ለአሜሪካ ድምፅ የገለጹት ነዋሪዎች በቦታው ላይ ያኖሩት ሀብት መባከኑና መጠለያ ማጣታቸው እንዳሳሰባቸው ነው የገለጹት። የነዋሪዎችን ስጋት በተመለከተ አቶ አብርሃም ምላሽ ሰጥተዋል። እንደ መንግስት ለዚህ ጉዳይ መፍትሄ የሚሆነው መጀመሪያ ሰዎቹ ወደ ህጋዊነት እንዲመጡ ማድረግ ነው። በመሬቱ ላይ ያለውን ንብረት በራሳቸው ማንሳትና የራሳቸው ማድረግ አለባቸው።

መሬቱ ላይ ያለው ንብረት በኃይል ሲፈርስ ይወድማል። በመንግሥት በኩል ሲሸጥም ያን ያህል አይደለም፣ ለባለቤቱ ኪሳራ ነው የሚሆነው። ስለዚህ ወደ ሕጋዊ መንገድ እንዲመጡ እንፈልጋለን። በሌላ በኩል የጫካው ፕሮጀክት አካል የሆኑትን ደግሞ ፕላን እያሰራን ስለሆነ በፕላኑ ላይ ተመስርተን እውነተኛ አርሶ አደሮችና የአርሶ አደር ቤተሰብ የሆኑት ተለይተው

ህጋዊነታቸው ተረጋግጦ ይስተናግዳሉ የሱሉልታ ከተማ ምክትል ከንቲባው አብርሃም ብርሃኑ በህግ ወጥ የተገነቡ በሺዎች የሚቆጠሩ ቤቶችና አጥሮች እየፈረሱ መሆኑን ጠቅመው ይህ የህግ ማስከበር ተግባር ስለሆነ ይቀጥላል ብለዋል ለአሜሪካ ድምፅ ፀሐይ ዳምጠው ከአዲስ አበባ ወደ ተከታዩ ዘገባችን ስናልፍ ወደ ፍርድ ቤት ጉዳይ ነው የምናመራው

ፍርድ ቤት ተዳፍረዋል በሚል አራት ወር እስር ተፈርዶባቸው እስር ቤት የሚገኙት የታዋቂው ጠበቃ አቶ ወንድሙ ኢብሳ ከአንድ ወር ቀላል እስራት በኋላ እንዲፈቱ የኦሮሚያ ጠቅላይ ፍርድ ቤት ወሰነ። አቶ ወንድሙ ኢብሳ ግን አሁንም ለኦሮሚያ ጠቅላይ ፍርድ ቤት ይግባኝ ሰሚ ችሎት ይግባኝ ለማለት መወሰናቸውን ጠበቃቸው ገልጸዋል። መለስካቸው አመሀ ጠበቃቸውን አነጋግሮ ተከታዩን ዘገባ አሰናድቷል።

ታህሳስ 11 ቀን 2015 ዓ ም በኦሮሚያ ክልል በፊንፊኔ ዙሪያ የኦሮሚያ ልዩ ዞን ከፍተኛ ፍርድ ቤት ፍርድ ቤትን በመድፈር ወንጀል የአራት ወር የእስር ቅጣት ተወስኖባቸው ለ15 ቀናት በእስር የቆዩት አቶ ወንድሙ ይብሳ በይግባኝ ቅጣቱ እንደ ተሻሻለላቸው ጠበቃቸው ለቪኦኤ ገለጹ። ለአቶ ወንድሙ ይብሳ ጥብቅና የቆሙት አቶ መከታው ለማ በዝርዝር እንደሚያስረዱት ከሆነና የጠበቆች ማኅበርም በቅርበት ተከታትሎታል እንደሚባለው

ከፍርድ ቤት መድፈር ጋር በስፍራና በጊዜ ተለይተው የተዘረዘሩትን ድርጊቶችን አቶ ወንድሙ ይብሳ አልፈጸሙም የሚል እምነት አላቸው። አቶ መክታው የመጀመሪያውን የፍርድ ሂደትና የኦሮሚያ ጠቅላይ ፍርድ ቤት በይግባኝ ለቀረበለት ጉዳይ የሰጡትን ውሳኔዎች እንዲህ ያስረዳሉ። በታህሳስ 11 በነበረው ችሎት ላይ ችሎት የነበራቸው አቶ ወንድሙ አራት ሰዓት ላይ ነበረ መደበኛ የችሎት ስራቸውን አጠናቀው

የስራው አካል የሆነውን ገባቸው ጋር የተያዘ ትእዛዝ እየጠበቁ ሳለ ስድስት አከሩ ላይ ተጠርተው ነው ችሎታቸውን በሰላም ጨርሰው ከተስተናገዱ በኋላ ቀድሞ በነበረው ችሎት ችሎት ደፍርሃል በሚል ነው ጥፋተኛ ተብለው፣ ችሎቱ ወዲያውኑ ያው የኢፌዴሪ በ1996 ዓመተ ምህረት የወጣው

የኢፌዴሪ ወንጀል ሕግ አንቀጽ 449 በሚያዘው መሰረት ወዲያውኑ ምስክር መስማትም ሳያስፈልግ የፍርድ ቤት ደፍረሃል በሚል ነው የአራት ወር እስራት ተፈርዶባቸው የነበረው። ጉዳዩን ያው እንደ ጠበቆች ማህበርም ተገቢነት የሌለውና ከጠበቃውም መብት አንጻር ከተለያዩ ጉዳዮችን እንዳይዝ የሚያደርግ ነው የሚል አቋም ተይዞ ጉዳዩን ድንከ ስንከታተል ቆይተናል። ወዲያውኑ ጊዜ ሳይቆይ ይግባኝ ተጠይቆ በይግባኝ ዲያውን ያየው የኦሮሚያ ጠቅላይ ፍርድ ቤት ታህሳስ 26 ና በኋላው ችሎት የጉዳዩን

ከባድ አለመሆን ከግምት በማስገባት የአራት ወሩን እስር ወደ አንድ ወር ቀላል እስራት ወደ ታች በማውረድ ቅጣቱን በተወሰነ መልኩ ቀንሶታል ማለት ነው። የጠበቆች ማህበር በዚህ የይግባኝ ውሳኔም የረካ አይመስልም። ይህ ውሳኔ በአንድ የህግ ጠበቃ ላይ የተላለፈ ውሳኔ ቢሆንም ሕጋዊ አንድምታው ሰፊ ስለሆነ ይግባኙን ይዞ ወደ ኦሮሚያ ጠቅላይ ፍርድ ቤት ይግባኝ ሰሚ ችሎት ለመሄድ ወስኗል። አቶ ወንድሙ ግን ከወዲሁ ቅጣታቸውን ፈጸመው ሊወጡ ይችላሉ።

አቶ መከታው ሂደቱ ጊዜ የሚወስድ ከመሆኑ አንጻር በመሀልም የቅዳሜና እሁድዎች ስላሉ ቅጣታቸውን ጨርሰው የሚወጡበት እድል ሊኖር ይችላል። እንደኛ ግን ያው ጉዳዩን ግልባ ይጠይቀን ወደ ክልሉ ሰበር ሰሚ ችሎት የምንወስደው ይሆናል። ይሄን ያለው አካሄድ እናንተ ልትከተሉ ትፈልጋላችሁ? እሳቸው ፈቃደኛ ናቸው። በትክክል እሳቸውንም ሄደን የማናገር እድሉ ነበራል። በጉዳዩ በፍጹም አያምኑም።

ተጠቀሰ በሚባለው ነገር የተለያየ የራሳቸው የሆነ ክርክር አላቸው። እንደ ህግ ግን ምንድን ነው ያለውን ጉዳይ ኤግዞስቲቭ ሊስ ከመጨረሻ ለመሄድ አስበናል። አንድም ምንድን ነው ጠበቃ የፍትህ ስርአቱ አንድ አካል ነው። የፍትህ ስርአቱ አንድ አካል ከሆነ ደግሞ እንደዚህ አይነት ቅጣቶች ማስተማር የማይቻል ነው የሚሆነው። ምክንያቱም በጥብቅና ስራ እንደሚታወቀው የተለያዩ የስሜት መቀየሮች ይኖራሉ። ክርክር ነው የሚካሄደው። ክርክር በስሜት ከፍታና ዝቅታ የሚመራ ነገር ነው። ችሎቱን የሚዳኝና እዛ አካባቢ የፍርድ ስራን የሚያስፈጽም ዳኛ ደግሞ ሆደ ሰፊነት

የፍትህ ስርዓቱ አንድ አካል የሆነውን ጠበቃ በሆደ ሰፊነት በማስተናገድ ችግሮች እንኳን ቢኖሩ ከተግሳጽና ከምክር ጀምሮ እስከተለያዩ እርምጃዎች መውሰድ ይቻላል እዛው ችሎት ላይ ከፍ ካለም የጉዳዩን ክብደት እየታየ የህጉን በግልጽ የገንዘብ መቀጫው አማራጮችን ያስቀመጠ ስለሆነ በዛ አግባብ እንኳን ማስቀመጥ የሚቻልበትና ና ቅጣቱንም በዛ አግባብ ማቅለል የሚቻልበት እድል ሰፊ

ከመሆኑ አንጻር በዚህ አግባብ መታየት አለበት በሚል አቋም ነው። አሁን እኛም ጉዳዩን እስከ መጨረሻ መሄድ አለብን የምንለው በአቶ መከታው አገላለጽ አቶ ወንድሙ ይብሳ ለረዥም ዓመታት በጥብቅና ሙያ የሰሩና አንድም ጊዜ ፍርድ ቤትን በመድፈርም ሆነ በሌላ በማንኛውም የሥነ ምግባር ግድፈት ያልተወቀሱና ያልተከሰሱ ባለሙያ ናቸው። ከዚህም በላይ የሰው ልጆች መብቶች ተከራካሪ መሆናቸውን አስታውሰው

የጠበቆች ማህበርን አቋምም አብራርተዋል። አሁንም ቢሆን የተደረገውም ነገር አሁን ጥፋት ተብሎ በፍርድ ቤት የተወሰደውም አቋም በእኛ እምነት ሆን ብለው ፍርድ ቤትን ለመድፈር ወይም የፍርድ ቤትን ክብር ለመንካት ያደረጉት ነው ብለን አናምንም። ቅድም እንደጠቀስኩት ከጥብቅና ስራ ጋር በተያያዘ

ከሚኖሩ አንዳንድ የክርክርና ከባለ ጉዳይ ጋር ፍርድ ቤትም ላይ ካለው የሁኔታ መለዋወጣ አንጻር የተፈጠረ ነገር ሊሆን ይችላል የሚል ግምት ነው ያለን እና እንደዚህ አይነት ቅጣቶች የሚኖሩ ከሆነ ጠበቆችም የባለ ጉዳዮችን ወይም የደንበኞቻቸውን ጉዳይ እስከ መጨረሻ በእልህ ሄደው ፍትህ ለማስገኘት የሚያደርጉትን ጉዞ የሚያደናቅፍና የሚያሰናክል ስለሚሆን

እንደ ማኅበር ጠንከር ያለ ሂደት ነው ሲካሄድ የነበረው። የማኅበሩ የበላይ አመራሮችም ጉዳዩን በአንክሮ ሲመለከቱት ነበረ። አቶ ወንድሙ ይብሳ ለኦሮሚያ ጠቅላይ ፍርድ ቤት ይግባኝ ብለው ባቀረቡት አቤቱታ እና ፍርድ ቤቱም በሰጠው ውሳኔ መሰረት ከአራት ቀናት በኋላ ከእስር ይፈታሉ ተብሎ ይጠበቃል። መለስካቸው አምሃ ለአሜሪካ ድምፅ ሬዲዮ ከአዲስ አበባ

አድማጮች ከኢትዮጵያ ከሚገኙ ዘጋቢዎቻችን ከደረሱን ዘገባ ወጣ እንበልና እዚህ ዩናይትድ ስቴትስ እንመልሳችሁ ወደ

የዩናይትድ ስቴትስ ተወካዮች ምክር ቤት የዩናይትድ ስቴትስ የሕዝብ ተወካዮች ምክር ቤት ባለፉት ሁለት ቀናት ብሎ አፈ ጉባኤ ለመምረጥ ስድስት ዙር ድምጽ ቢሰጥም ሳይሳካለት ቀርቷል። ምክር ቤቱ አብላጫ ወንበር በመያዝ ከሚቆጣጠሩት የሪፐብሊካን ፓርቲ ተወካዮች ቢሆኑም ሀያ የሚሆኑ ወግ አጥባቂ የፓርቲው አባላት በእጩነት የቀረቡትን ኬቨን ማካርቲን እንዳይመርጡ እንቅፋት ሆነዋል።

በቪኦኤ ዘጋቢዎች የተላኩትን የምክር ቤቱን የሁለት ቀናት ውሎ የሚያሳዩ ሪፖርቶችን ጨምቆ እንግዱ ወልዴ እንደሚከተለው አሰናድቶታል። ማክሰኞና አረቡ አፈ ጉባኤን ለመምረጥ ያልተሳካለት የዩናይትድ ስቴትስ ምክር ቤት ዛሬ ሐሙስ እንደገና ለመሞከር ቀጠሮ ይዟል። ይህ ሪፖርት በሚቀርብበት ወቅት ምክር ቤቱ ይሰየማል ተብሎ ይጠበቃል።

በመቶ ዓመት ውስጥ ለመጀመሪያ ጊዜ የተፈጠረ ነው በተባለው ክስተት የአሜሪካ የተወካዮች ምክር ቤት በመጀመሪያው ዙር ድምፅ አሰጣጥ አፈ ጉባኤውን ሳይመርጥ ቀርቷል። የምክር ቤቱ 118ኛ ጉባኤ በማክሰኞ ውሎ ሶስት ጊዜ ድምፅ ቢሰጥም በበላይነት የሚቆጣጠረው የሪፐብሊካን ፓርቲ እጩ ኬቨን ማካርቲ የሚያስፈልጋቸውን ድምፅ ሳያገኙ ቀርተዋል። ትናንት ረቡዕ እንደገና ሶስቴ ቢሞክርም የሚሆን

የሪፐብሊካን ውጪው ኬቪን ማካርቲ ቦታውን ለመያዝ የሚያስፈልጋቸውን 218 ድምፅ ሳያገኙ ቀርተዋል። አዲስ በሚከፈተው ምክር ቤት የሪፐብሊካን ውጪው ተወካዮች በጠባብ ልዩነትም ቢሆን አብዛኛውን መቀመጫ በምክር ቤቱ ይዘዋል። ሆኖም ግን ሀያ የሚሆኑ የሪፐብሊካን አባላት የማካርቲን በእጩነት መቅረብ በመቃወም ላይ ናቸው። ከተቃወሙት አንዱ የሪፐብሊካን አባሉ ማይክ ጋላገር ይህን ይላሉ።

አሁን እኔ የሚታየኝ ትልቅ ፍላጎትና ጉልበት ነው። የሪፐብሊካን አባላቱ ህዝቡ የሰጣቸውን ሥራ ለመስራት እያሳዩ ያለው ፍላጎትና ጉልበት ነው የሚታየኝ። በአዲሱ ምክር ቤት ሪፐብሊካኑ 222 መቀመጫ ሲኖራቸው ዲሞክራቶቹ ደግሞ 212 መቀመጫዎችን ይዘዋል። አንድ መቀመጫ ክፍት ነው። መካርቲ የአፈ ጉባኤውን ቦታ ለመያዝ 218 ድምፅ ያስፈልጋቸዋል። ከአራት ሪፐብሊካኖች በላይ የሚቃወሟቸው ከሆነ ቦታውን መያዝ አይችሉም።

መካርቲን የተቃወሙት ሀያዎቹ አባላት ድምፃቸውን ለወግ አጥባቂው ሪፐብሊካን ጂም ጆርዳን በተደጋጋሚ ሰጥተዋል። ሁሉም 212 የምክር ቤት ዲሞክራቲክ የፓርቲ ተወካዮች ድምፃቸውን የፓርቲው አዲስ መሪ ለሆኑት ሐኪም ጀፍሪስ በተደጋጋሚ ሰጥተዋል። ያ ግን ስልጣኑን ለመያዝ በቂ ድምፅ አይደለም። ዲሞክራቷ አሌክዛንድሪያ ኦካሲዮ ኮርቴዝ ዲሞክራቶች አንድ ላይ መቆማቸውን ይናገራሉ።

ማፈንገጥ አይኖርም። ዲሞክራቶች አንድ ላይ እዚሁ ነን፣ የትም አንሄድም። አንድ ላይ ተባብረው መስራት ከፈለጉ አለን። የምክር ቤቱ አፈጉባኤ ሳይመረጥ አዲሶቹ አባላት ቃለ መሐላ መፈጸምም ሆነ ስራ መጀመር አይችሉም።

አድማጮች የዜናና የትንታኔው መጽሔት የሚስተናገዱበትን ክፍለ ጊዜ አጠናቀን ወደ ሁለተኛው አጋማሽ አምርተናል። እያደመጣችሁ ያላችሁት በ22 በ25ና በ31 ሜትር ባንድ አጭር ሞገድ እንዲሁም በኢትዮሳት ቨርቹዋል ቻናል 57 ዲግሪ ስዌስት የሚተላለፍላችሁን የሐሙስ ምሽት ዝግጅታችንን ነው። ተከታዩ መሰናዷችን ባህልና ማህበረሰብ። ከባህልና ማህበረሰብ ቀደም ብሎ አንድ ማሳሰቢያ እንዳለን

በለውጥ ጊዜ ዓለም መረጋጋት ሲያጣ የምንሰማውና የምናየው ሲለያዩ እውነትን እንሻለን። የሚነገረን ከሚሆነው ጥቂቱን ሲሆን ማመን ይሳነናል። ቀውስ ባየለባቸው ቀኖች

ፊልሞቻችን፣ ተስፋዎቻችን፣ የተሻለ ነገን መሻታችን ሳይቀር በነፃው ፕሬስ ላይ ይመረኮዛሉ። ከአሜሪካ ድምፅ ታሪኮችን እንነግራችኋለን። ሰዎች በድፍረት የሚያዩዋቸውን ዘገባዎች እናቀርባለን። ዓለምን እናገናኛለን፣ በእውነትም እናስተሳስረዋለን። በአሜሪካ ድምፅ ታሪኮችን የምናሳየው በምልአት ነው።

አድማጮች አሁን ወደ ሐሙስ ምሽት የባህልና ማህበረሰብ ቅንብራችን ውሰዳችሁ። በዛሬው የባህልና ማህበረሰብ ዝግጅታችን በቅርቡ ከሚኖርበት ካናዳ ወደ ኢትዮጵያ የተመለሰ ወጣት ድምፃዊ

እንጋብዝላችኋለን። ወጣቱ ድምፃዊ ሄኖክ አበበ ከዚህ ቀደም የሚታወቅባቸውን ሁለት የሙዚቃ አልበሞች ካወጣ ከአስራ አራት ዓመታት በኋላ እንደገና አዲስ ይቅርታ የተሰኘ አልበም አውጥቷል። አሁን ከካናዳ ተመልሶ በኢትዮጵያ ኑሮን ያደረገው ሄኖክ አበበ ከዚህ ከሙዚቃ አልበም ስራውና ከህይወቱ ጋር በተያያዘ አዲስ አበባ ከሚገኘው ዘጋቢያችን ኬኔዲ አባተ

ጋር ቆይታ አድርጓል። እንግዲህ የገና ዋዜማ ወይም ለገና በዓል ጥቂት አንድ ቀን ሁለት ቀን ሲቀሩት ነው ያለ ነው እና የዛሬውን ሰፋ ያለ ጊዜያችንን ከሙዚቃ ስራዎች ጋር በተያያዘ ሰውተናል። ወደዚያ ልሰዳችሁ

ገና በለጋ እድሜው ነው ነፍሱ ለሙዚቃ የተማረከችው። ያምርባታል የሚል መጠሪያ ካለው የመጀመሪያ አልበሙ ጀምሮ በአድማጮች ከፍተኛ ተወዳጅነትን ያገኘ ድምፃዊ ነው ሄኖክ አበበ። በ18 ዓመቱ ለአድማጭ ጆሮ ባበቃው የመጀመሪያ አልበሙ ከልጅነቱ ባለፈ የግጥሞቹ ብስለትና የዜማዎቹ ማማር በቀላሉ የሙዚቃ አድናቂዎችን ቀልብ እንዲያገኝ ረድተውታል። በዚያ እድሜው እንዴት የተዋበ ስራ ይዞ መምጣት ቻለ? ምላሹ ይህ ነው።

በቅድሚያ በጣም አመሰግናለሁ። እናንተም ስለጋበዛችን ያው ሙዚቃ በልጅነት የጀመርኩት ትምህርት ቤት ሆኜ ዳግማዊ ምኒልክ ትምህርት ቤት በለጋዎቹ እድሜ በ16፣ 17 ዓመት ልጅ ሆኜ ማለት ነው እዛ የሙዚቃ ክበብ ውስጥ ተቀላቀልኩኝና ከዛ በኋላ

በሙዚቃ ንክበብ ውስጥ ያለኝን መጀመሪያ የድምፅን አንዳንድ ትሬሊንጎችን ወሰድኩኝ። የግጥሙና የዜማው ነገር ብዙ ጊዜ ምንድነው ነው ያው በዛ ጊዜ ከኔ በፊት የተሰሩ ስራዎችን በጣም ማዳመጥ ወዳለሁ። አንድ ተጽዕኖ ያሳደረብኝ እሱ ነው። ሁለተኛ ያገኘሁትን ነገር ትንንሽ ነገሮች ማንበብ ደስ ይለኛል ም እሱ እሱ ነገር እንደዚህ ለምትፈጥራቸው ነገሮች በጣም ያግዛል እሱ ነገር

በጣም ተጽዕኖ ያመጣብኝ ይመስለኛል። የመጀመሪያ አልበሙን ከለቀቀ ከአምስት ዓመታት በኋላ ነበር ሁለተኛ አልበሙን ገበያ ላይ ያዋለው። ቀና እንበል የአልበሙ መጠሪያ ሲሆን በውስጡ ካካተታቸው ስራዎቹ መካከል ዛሬም ድረስ አዲስ ሆኖ የዘለቀው ደስታ ባለበት ሁሉ የማይጠፋው ልዩ ቀን ይገኝበታል። ድምፃዊ ሄኖክ ስለ ልዩ ቀን ዘፈኑ እንዲህ ያውጋል።

ያው መጀመሪያ ሙዚቃ ስትጽፍ ስትደርስ የምትወደውን ነገር ነው ምትሰራው፣ አይደለም? የምትወደውን ነገር አንተ የወደድከውን ነገር ነው ለአድማጭ ጆሮ የምታወጣው ስለዚህ

እኔ መጀመሪያ መጀመሪያ አልበሜ ላይ ሁለተኛው አልበም ሁሉንም ስራዎች መጀመሪያ እኔ ወድጄ ፍቅጄ ነው ያወጣኋቸው። ስለዚህ እኔ በወደድኩት ልክ አድማጭ ይወድልኛል ብዬ ስላሰብኩ ነው። ስለዚህ ተቀባይነቱ በዚህ ያክል ደረጃ ይሰፋል ብዬ መገመት የዛኔ ይከብደኝ ነበር፣ ግን ያው

ስለምወደው ዘፈኑን ሀሳቡንም እንትን ወዳለው ምናልባት መጀመሪያው አልበማችን ላይ ያምርባታል አልበም ላይ ከናቲ ማን ጋር ጭፈራው ደራ የሚል ዘፈን አለና እሱ ዘፈን ምን ሆነ ሁልጊዜ ዓመት በዓል ወይም ቡሄ ወይም አዲስ ዓመት በሚመጣ ሰዓት በጣም በተደጋጋሚ ሲከፈት አይዋሉ። በተለያዩ ሚዲያዎች ላይም ቴሌቪዥን ላይም ክሊፑ ይሄዳል ና።

ይሄ ዘፈን ለምንድን ነው እንደዛ ሊዘልቅ የቻለው ብለ ራስን ስጠይቅ ያው ሰው ሁልጊዜ ከራሱ ከሚያሳልፈው ከአንድ ነገር ጋር የተያያዘ ነገር አለው እና ምናልባት የእሱም ዘፈን ተጽዕኖ ይመስለኛል። ልዩ ቀንን ደግሞ እንዳን ሀሳብ ሌላ ሀሳብ እንዳመነጭ ያደረገኝ ማለት ነው። ይኛው ደግሞ ምናልባት ያው በሰርግም፣ በልደትም፣ በምርቃትም በምንም ይረዳኝ ይሆን ያግዘኝ ይሆን ወይ ብዬ ነው። በዛ መንገድ ነው የሰራሁት።

አሁን እንዳውም ከኪሩቤል ጋር እየሰራ ነው እንደ አዲስ በደንብ ሳውንዱ ምንም በደንብ አድርጎ ሁልጊዜ ቀጣይነት እንዲኖረው ለወደፊትም ሪሚክስ አድርገን እየሰራ ነው ነው ድምፃዊ ኤኖክ ከአስራ አራት ዓመታት ያክል ቆይታ በኋላ ሰሞኑን ደግሞ በአዲስ አልበም ተከስቷል ሙዚቃ በልጅነቱ ቤቷን ያነጸችበት ድምፃዊ ሶስተኛውን አልበም ለመስራት እንዴት ረዥም ጊዜ ሊወስድበት ቻለ

ያ የሆነበት ምክንያት ያው አጋጣሚ የሆነው ረጅም ጊዜ ወደ አስራ ሁለት ዓመት፣ አስራ ሶስት ዓመት ካናዳ ነው ኖሬ የተመለስኩት እና እዛ ሆኜ ያው ሙዚቃ እንደዚህ እንዳሰብከው አንተ ባሰብከው ደረጃ ደስ

እየተላላክ መስራት ከባድ ነው እና ይኛውንም አልበም እድሜ ለኪሩቤል እንደው እሱ ነው ኃላፊነትን ወስዶ ወደዚህ መምጣት እንዳለብኝና ና በሙሉ ኃይሌ አቅሜ መስራት እንዳለብኝ ተማከርን። ለዚህ የባለፉትን ሶስት ዓመት እየተመላለስኩኝ ይህንን አልበም

ለአድማጃ በቃን። ስለዚህ ይሄ ጋፕ የተፈጠረው የ13 ዓመት የነበርኩበትም የህይወት መንገድ እንዳልኩ፣ ከኢትዮጵያ ውጭ ዛ ስለነበረም ኖሮ የነበረው እንደፈለግኩ እኔ ባሰብኩት ልብ የተንቀሳቀስኩ ለመስራት ትንሽ ተቸግሬ ስለነበር በዛ ምክንያት ነው የቆየሁት። ነው ከልቤ ወድሻለሁ።

በካናዳ ኑሮው አልበም ማውጣት ሳይችል ቢቆይም ከሙዚቃ ግን አለመራቁን ያወጋን ሄኖክ በውስጡ ካካተታቸው ዘፈኖች አንዱ በሆነው በይቅርታ ስም ስለሰየመው አዲሱ አልበሙ አጫውቶናል። ከዛ ከነበርኩበት የህይወት መንገድ ተመልሽ መልሼ ወደ አልበም የመለሴ ትልቁ ስኬት ነው ለእኔ። እንዳልኩ ኃላፊነቱን ሀምሳ ፐርሰንቱን አቶ ኪሩቤል ይወስዳል። እሳቸው የመጀመሪያውንም አልበም እሱ ነው ያቀናበረው እና

ይቅርታ የሚል አልበም። አሁን ዘን ስንመጣ፣ ይቅርታ ሀሳቡን ደሞ እንዳልከኝ የጠየቅኝ ይቅርታ ከራሴ ነው የጀመርኩት። አንድም ለጠፋውበት ይቅርታ፣ ሁለተኛ ደግሞ ይቅርታ የሰው ልጅ ከሰው መጠበቅ የለበትም፣ ከራሱ ነው መጀመር ያለበት።

ምክንያቱም በተለያየ መንገድ ህይወታችን ላይ የተለያየ ነገር ይገጥመናል፣ ማናችንም ስንሆንና ያንን የሚገጥሙንን ነገሮች ሁልጊዜ፣ አንዳንዴ ከሰው የምጠበቃቸው ነገሮች አሉ። እነዛን ከሰው የምጠበቃቸውን ነገሮች በህሊና ይዘ ስታድር ብዙ ጊዜ ስሜታችን ጥሩ አይሆን። ስለዚህ ከሰው ከመጠበቅ ከአንተ አውጥተህ በሰላም ውለህ በሰላም ደር፣ ህሊና ይረፍ ነው

ኮንሰፕቱ ሀሳቡም ማለት ነው የቅርታ መልክቱ እሱ ነው ዘፈኑ ላይ ያለው ይላል እዛም ላይ በዳይ ነኝ እኔ ብዙ አጥፍቻ አለሁ ሸንጎ ቢሞላም ይቅርታ አላለሁ ይላል ማለት በቃ ከራስ ነው ጭምር ያለብህና ህሊናም ያርፋል

ይቅርታ እንግዲህ ያው ራሱ ይቅርታ የሚለውን ዘፈን ጨምሮ የተለያዩ ሀሳቦች ይዟል።

አሁንም ደግሞ የሰርግ ሙዚቃ ደግሞ ይዘን መተናል። ጋሽ ስልማ ገብር አብሮ ይጻፈልኝ። እንዳውም ለመጀመሪያ ጊዜ ራሱ ዚኛው አልበም ላይ ብዙ ጊዜ ግጥምና ዜማዎቼን ራሴ ነው የምሰራው፣ ግን በዚህኛው አልበም ጋሽ ልምሽ ሁለት ዘፈን ላይ በግጥም ተሳትፏል ና በጣም ስለምወደው በጣም ማከብሮ ሰው ስለሆነ የእሷ አሻራ ደግሞ የእኔ ሙዚቃ አልበም ላይ እንዲኖር ስለምፈልግ አሁን ደግሞ በዛም

ይዘን መተናል። ከዚም ሌላ ደግሞ በዘጠናዎቹ ሌላ የጠፋባችሁን አርቲስት ሳምቦድን ሳምቦድን በፊቸሪንግ ቀላቅለን መተናል። ቆንጆ አልበም ኪሩቤል ቆንጆ አድርጎ ነው የሰራው።

በአዲሱ አልበሙ ካካተታቸው ሁለት የጋሼል ማገብር አብ ግጥሞች ውጭ የሶስቱም አልበሞቹ ዘፈኖች ግጥምና ዜማ በራሱ የተደረሱ ናቸው። ምንም እንኳን እምብዛም ከሌሎች የመውሰድ ልምድ ባይኖረውም፣ ለሌሎች ድምፃውያን ግን ግጥምና ዜማ በመስጠትም ይታወቃል። ሄኖክ በራሱ ግጥምና ዜማ ላይ ያተኮረው ለምንድን ነው? አሁን እንደዚህ ነገር ስትሰራ፣ እኔ በተለያየ ጊዜ የተለያየ ዜማ ደራሴዎችን ዘፈን ሞክሬ ያለሁ ምንድን ምንድነው

ሙዚቃ ላይ ስትመጣ አንድ ሰው የራስህ የሆነ መንገድ አለ፣ የራስህ ልክ አለ እና አንዳንድ ጊዜ ምን ይሆናል፣ ለምሳሌ የሆነ የሙዚቃ ስልት ፋሽን ይሆናል፣ ይለመዳል አይደል? ክለብ ውስጥም ሰው በተደጋጋሚ በእንደዚህ አይነት የሙዚቃ ስልት የተሰሩ ዘፈኖችን ይወዳል እና ዜማ ደራሲዎች ጋር ስትሄድ፣ ወይም አንዳንድ ቦታ ስትሄድ ምናልባት አንተን ፈልገው ከማግኘት

ይልቅ በሆነ በተወደደው ሙዚቃ በዛ ፋሽን በሆነው አይነት ስታይል ተሰርቶ ሲሰጥ አንተ ላይ ልክ አይመጣ። አንድ ሰው ሰርቶ ያማረበትን ነገር ያኛው ሰውዬ በልኩ ስለእንትን ስላለ ነው። ስለዚህ ብዙ ጊዜ እንደዛ አይነት ነገሮች ሞከርኩና እንዳልኩ ያው በተለያየ ጊዜ ደግሞ ራሴ ዜማ ድርሰቱ ትንሽ ሙያውም እንትን ስላለ ራሴ ጽፌ ለራሴ ዜማ ሰርቼ ስዘፍን

የተሻለ ያምርልኛል። ከሰው የወሰድኳቸው ዘፈኖችን ሞክሬ ስቱዲዮ ቀድቸው አውቃለሁ። አንዳንዴ ምንድነው ያለ ልክ ልብስ ስትለብስ ገባ እንደዛ አምርም አንዳንድ ነገር ላይ ማለት ነው እንጂ ይህ ከሰው ተቀብሎ ላለመስራት እኔ በራስ መተማመን ምናምን አይደለም። የአልበሙ አቀናባሪ አብሮ አደጉ ኪሩቤል ተስፋዬ ስለ ሄኖክ አበበ የግጥምና ዜማ ስራዎች አስተያየቱን አካፍሎናል።

እኔ በጣም በሳል ነው አስተሳሰቡ። አሁን በተለይ የመጀመሪያ አልበም በሚያምርባት ላይ እድሜው እነዛን ግጥሞች ለመጻፍ በጣም ባል ነው ሁን አንዳንዴ እነዛን ዘፈኖች ስንሰራ ትርጉማቸውን ራሱ በደንብ አላውቀውም ነበር። ስጽፎ የሚመጣው ነገሮች ሙዚቃ ላይ ነው እንጂ ትኩረቴ

ግጥሙ ውስጥ አይዲያዎቹ የሚጠቀማቸው ቃላቶች ምናምን በጣም ይገርመኝ ነበረ። በዛ ላይ ሄኖክን ቀርበ ስታወራው እንደዚህ ዲፕ የሆነ ነገር የሚጽፍ አይመስልም። ምክንያቱም እንደ ሌሎቻችን የሚጫወትበት ምናምን በአስራዎቹ እድሜ ውስጥ ሆነን ነው እነዚህ ነገሮች የተሰሩት፣ በአስራዎቹ መጨረሻ እና በጣም ቀድሞ ማቹር ያደረገ ነው ይሄኔና

አሁንም ሶስተኛው አልበሙ ላይ በጣም ጠንካራ ጠንካራ ሀሳቦች ነው ያነሳው፣ እና ዜማ ያው ተፈጥሯዊ ነው እና ከምትሰማው ነገር ነው ብዙ የሚቃኘው። ግጥም ግን በጣም ከባድ ነገር ነው፣ በጣም ማንበብ ቀደም ብለህ ደግሞ ብዙ የሙዚቃ ስራዎችን ማጥናት እና በጣም ብዙ ማሰላሰል ማሰብ ይጠይቃል እና የግጥም ክህሎቱ ይገርመኛል የሄኖክ

በልጅነቱ የሙዚቃውን ህይወት መቀላቀሉና ተከትሎት የመጣው ዝና የቀማው ዛሬ የሚቆጭበት ከኩዮቹ አንጻር በለጋ ዕድሜው ማየት ፈልጎ ያላየው ነገር ካለ በሚል ጠይቀ ነው ተከታዩን ምላሽ ሰጥቶናል። ያላየሁት ነገር ምንድን ነው መሰለህ በአስራ ስምንት አመት ከምናምን ነው መጀመሪያ አልበማችን ያወጣ ነውና ወደ ሰው ወደ አድማጭ ውስጥ ስትገባ ከዛ በኋላ ህይወት ላይ የምታረጋቸው ነገሮች በሙሉ ጥንቃቄ የሚፈልጉ ነገሮች ናቸው

እና ሰው አድማጭህም ደሞ ወዶ አክብሮ ሲሆን ያኛውን ነገር እንደዛ አይነት ስብ እናንተን የሚስልበትን ነገር በትክክል አንተ ላይ ማየት ይፈልጋል። ምክንያቱም በቤት ውስጥ ቤተሰብ አለ፣ ልጆች አሉ፣ የተለያየ ነገር አለና ስለዚህ አንተ እድሉን አግኝተ እግዚአብሔር ያን መንገድ አመቻችቶልህ የአንድ ሰው እንትን ከሆንክ አንዳንድ ቦታ ላይ ያው

ትክክለኛ ህይወት መንገድ ላይ አንተ ምክንያቱም ለሌሎች አስተማሪ ነው የሆን ከምትሄደው ከዛ በኋላ ግን የሚያስቀው ነገር በዛ በልጅነት መሆን ያለባቸው አሁን ናይት ክለብ ምናምን ሳልደንስ አልፍ ያለውን ጭፈራ ቤት ምናምን ያው በአርቲስት ገብቼ ሰው ለማዝናናት እዘፍናለሁ በዛ እድሜ ግን

አላደል፣ በወጣትነት ያሳለፍከው የምታሳልፋቸው ነገሮች እነሱ እነሱ ነገሮች አላየሁም። ይሄ ፋይረ የምትባሏን እሷን እድሜ ክልል በቃ ያቺ በልጅነት ዝና ስለመጣ በደንብ አንገቴ እንደፍቼ ነው ያሳለፍኳት። አላደል፣ እንደ ሰው ስታወራ ከጓደኞች ጋር ከምናምን እንደዚህ እንደዚያ አይነት ነገር ላይ ብዙ በዛን ሰዓት በቃ አልተፈቀደልኝም። ሄኖክ በሙዚቃ ህይወቱ የተለየ የሚለው አጋጣሚ ምንድን ነው?

በጣም ልዩ አጋጣሚ የሚለው የመጀመሪያ አልበም የወጡ በቃ ታወቅኩ ማለት ነው ለዋለሁ። ለኪሮ ታወቀን ማለት ነው ለዋለ ምክንያቱም የመጀመሪያ አልበም ለኮንሰርት ሸራተን አዲስ፣ እኔ ከውጭ ሀገር አርቲስቶች የውጭ ሀገር ዘፋኞች ለተለያዩ ለአዲስ አመት ለዘመን መለወጫ ይመጣልና እዛን ጊዜ ሾምፖል ነበር የመጣው እና ከሱ ጋር የዘመን መለወጫ

እራትን አዲስ እንደዚህ ዚህ ተጠርተሃል፣ ተብዬ አለኪሩ ነገርኩት። እረኪሩ በቃ ታወቀ ማለት ነው አለት። ትልቁ የመጀመሪያው ትልቁ መድረኬ ነው በህይወቴ በዛን ጊዜ

እንደገና ደግሞ የቱ ደረጃ ላይ እንደደረስ የስራህን እንትን ስታይ ደስ ይልሃል አይደል? የለፋህበትን ከልጅነት እና በህይወት የማረሰው አጋጣሚ እሱ ነው። በእድሜያችን ገባ ዋጋ ከፍለንበታል፣ ስለለፋ እና እዛ ቦታ ላይ ደርሶ መጀመሪያ ትንሳኤው በጣም ደሳለ፣ በጣም

ለሰዋሰው መተግበሪያ ላይ የተለቀቀው አዲሱ አልበሙ በቅርቡ በይፋ እንደሚመረቅ የተናገረው ድምፃዊ ሄኖክ ለአድናቂዎቹ መልእክት ማስተላልፏል። ሰው በሚሰጥህ እኮ አስተያየት ና ሰው በሚሰጥህ ፍቅር ነው አንተ ቀጣይ ነገርህን እንዳልኩ እያስተካከል ከምትሄደው ና በሰጣችሁኝ ፍቅር ተመልሼ እመጥቻለሁ። አመሰግናለሁ። እግዚአብሔር ያክብርልኝ።

አሁን ከካናዳ ተመልሶ ኑሮውን በኢትዮጵያ ያደረገው ሄኖክ አበበ ከዚህ በኋላ ሙዚቃን የሙሉ ጊዜ ስራው ማድረጉንም ተናግሯል። የግጥም መጽሐፍ በማዘጋጀት ላይ እንደሚገኝ አጫውቶናል። ለአሜሪካ አሜሪካ ድምጽ ኬኔዲ አባተ አዲስ አበባ

ሰናይ ዝግጅታችን ነበር ያስደመጥናችሁ አሁን ደግሞ አድማጮች እስቲ ወደ ድሬዳዋ እንውሰዳችሁ አድናቆትን ያተረፈው የድሬዳዋ ሰርከስ ቡድን የግድግዳው ቀለም

በደበዘዘና የመሬቱ ምንጣፍ በተሰነጣጠቀ አዳራሽ ውስጥ ቅልጥፍና የተመላበት ልዩ የሰውነት እንቅስቃሴ የሚያሳዩ ወጣት የአክሮባት ስፖርተኞች የአጋሮቻቸውን እግር ወደ ላይ ከፍ አድርገው አየር ላይ ሲያሽከረክሩ ሌሎች ደግሞ የተለያዩ ቁሳቁሶችን በማሽከርከርና ባልተለመደ መልኩ

በመተጣጠፍ ትዕይንቶችን ይሰራሉ። የአጃንስ ፍራንስ ፕሬስ ዘጋቢዎች ድሬዳዋ ከተማ ተገኝተው የአድናቆትን ያተረፈውን የሰርከስ ቡድንን የጎበኙበትና ወጣቶችን ያነጋገሩበት ዘገባ ነው። ተከታዩ እንደሚከተለው እናቀርበዋለን።

በምስራቅ ኢትዮጵያ የሚገኘው ድሬዳዋ ሰርከስ ምንም እንኳን ከፍተኛ የግብአት እጥረት ቢኖርበትም ወጣቶችን ስነ ምግባርና ጠንካራ ሰራተኝነትን የሚያስተምር ሲሆን ዓለም አቀፍ ክብር ባላቸው ፌስቲቫሎች ላይ እውቅና ማግኘት ችሏል። የሰርከሱ የኪነ ጥበብ ዳይሬክተር እንዳለ ኃይሌ በሱ ስር የሚሰለጥኑና ትልቅ ደረጃ ለመድረስ የሚጓጉ ሰላሳ አምስት ወጣቶች አሉት ከእነዚህ ውስጥ በዕድሜ ትንሹ

አምስት ዓመቱ ሲሆን አብዛኞቹ ግን በሀያዎቹ የእድሜ ክልል ውስጥ የሚገኙ ናቸው። ክብ ቀለበቶችን ከጓደኛዋ ጋር እየተወራወረች ያገኘናት የ18 ዓመቷ ወጣት ናርዶስ አዊልቱ በሰርከሱ ውስጥ ስላሳለፈችው በርካታ ዓመታት በፍቅር ትናገራለች። አንደኛ ጥሩ ስነምግባ ይዛ

ሁለተኛ በትምህርትም እንድንጠናክር ያደርገናል። በቃ በሁሉ ነገር ለኔ፣ እዚህ ቡድን ውስጥ ለሚሰሩ አብዛኞቹ ወጣቶች ሰርከስ ሕይወታቸው ነው። በአንድ ወቅት የኢኮኖሚ ማዕከልና የኢትዮጵያ ትልቋ ከተማ የነበረችው ድሬዳዋ ለመፈጠሯ ምክንያት የነበረው የባቡር መስመር ችግር ውስጥ ሲወድቅ ድሬዳዋ ቀዝቅዛለች። ወጣቶችን ችግር ውስጥ እንዳይገቡ የሚጠብቅና የሚያዝናና ብዙ አማራጭ በከተማዋ የለም።

ሰርከሱን እንደ አውሮፓውያን አቆጣጠር በ1997 ዓ ም ከመሰረቱት መካከል አንዱ የሆነው እንዳለ የሰርከስ ቡድኑን አስፈላጊነት እንዲህ ያስረዳል። ካልባሌ ቦታ ሱስ ከሚያይኖራቸው አብዛኛውን ስፖርቱን እንዲከታተሉ ሰርከስን እንዲወዱ በዲሲፕሊን እንዳያድርጉ አርገናል። እንዳያችሁት አካባቢው ላይ ድራግ የሚጨሱ የሚቀም አለ። እኛ ጋር ግን እዚህ ጋር ዲሲፕሊን ነው።

የሰርከስ ቡድኑ አባል ለመሆን ምንም አይነት ክፍያ አይጠይቅም። እንዳለም ለሰርከስ የሚሰለጥኑ ወጣቶችን ለመመልመል ምንም አይነት ችግር እንደሌለበት ይናገራል። አብዱል ደፋር ራህማቶ የ24 ዓመት ወጣት ሲሆን የሰርከስ ቡድኑን የተቀላቀለው ገና የስድስት ዓመት ልጅ እያለ ነው። አሁን የእጅ በእጅ አክሮባትን ጨምሮ በተለያዩ ከፍተኛ ደረጃ ጂምናስቲኮችና ስነ ምግባር ሰልጥኗል።

በልጅነቴ ሌሎች ህጻናት ሲጫወቱ እኔ ግን የሚስበኝ አክሮባት ነበር የሚለው አብዱል ደፋር አሁን የሚተዳደረው ሰርከስ በማሳየት ሲሆን ስኬታማ ለመሆን የሄደበት መንገድ ግን ረጅምና አድካሚ መሆኑን ይገልጻል። ዲሲፕሊን ወሳኙ ነው። ያው ሀይ ፐርፎርማም ብትሆን ያለ ዲሲፕሊን ዋጋ ሊኖሩ አይችልም። አንደኛ የሚያስፈልገን ነገር ዲሲፕሊን ነው። ሁለተኛ ሀርድ ወርክ የሚያስፈልገናል።

ያው ኖርማሌ ባንኪን ትሬዲንግ ስናደርግ ወደ ኖርማል ፐርፌክት ሆኖ እንድንሰራው በትንሹ ከሶስት አመት በላይ ይፈልጋል ትሬዲንግ ማለት ነው። ድሬዳዋ ሰርከስ ቻይናና ሩሲያን ጨምሮ በታላላቅ ፌስቲቫሎች ላይ ተካፍሎ ሽልማት አግኝቷል። እንደ አውሮፓውያን አቆጣጠር በ2019

እርስ በርስ በመቀጣጠል ባሳዩት ትዕይንት አብዱራሂምና አበበ በሞንቴ ካርሎ ዓለም አቀፍ ፌስቲቫል ላይ የሚደረገውን ታዋቂውን የአዲሱ ትውልድ ውድድር ጨምሮ ሰባት ሽልማቶችን አግኝተዋል። ከአራት ዓመት በፊት ደግሞ በተመሳሳይ ዘርፍ ረመዳንና ቢንያም በፓሪስ በተካሄደው ሰላሳ ስድስተኛው የሰርከስ ፌስቲቫል ላይ ተካፍለው የነሐስ ሜዳሊያ አግኝተው ነበር።

ዓለም አቀፍ ጉዞዎች የድሬዳዋ ሰርከስ ብቸኛው የገቢ ምንጭ ናቸው። ነገር ግን ያገኙት ስኬት በቂ ገቢ እንዳላመጣላቸው እንዳለ ይገልጻል። ማቴሪያል ላይ ነው ከፍተኛ ችግር ያለብን። ማቴሪያል ብናገኝ ኑሮ የበለጠ እንትናል። አሁን ማቴሪያሉን የምታገኘው ከውጭ ነው። ፖስቱ ትንሽ ከፍ ይላል። ያንን ለመግዛት ደግሞ አቅም የለም።

የድሬዳዋ ሰርከስ መስራች አብዛኛውን ድጋፍ የሚያገኘው በውጭ የሚኖሩ ሰዎች ከሚያደርጉለት ልገሳ ሲሆን ተጨማሪ ድጋፍ እንዲደረግለት ጥሪ ያቀርባል። በጃንስ ፍራንስ ፕሬስ ለተጠናቀረው ዘገባ ጽዮን ግርማ ዋሽንግተን ዲሲ።

ጋቢና ቪኦኤ ዘወትር በኢትዮጵያ አቆጣጠር ከምሽቱ ሁለት ሰዓት ጀምሮ የወጣቶችን የየዕለት ተግዳሮት ስኬትና የመጪ ዘመን ህልም የሚያስቃኙ መሰናዶዎችን ያቀርባል። ከመደበኞቹ የአየር ሞገድ ስርጭት መገኛዎቻችንን በተጨማሪ የፌስቡክ የትዊተር፣ የዩቲዩብ ገጾቻችን ተሰናድተዋል። ሐሳብና ጥቆማችሁን የመደመር ምልክትና አንድ ቁጥርን አስቀድማችሁ በዋትሳፕ አውታር በኩል አድርሱን። ጋቢና ቪኦኤ

የተከበራችሁ አድማጮች ለምሽቱ ያሰናዳናቸው ዝግጅቶች ተጠናቀዋል። እንዲሁም የአየር ሰዓታችንም ተጠናቋል። ዝግጅቶቻችንን አዳምጣችሁ አስተያየት መስጠት ከፈለጋችሁ በአት ቪኦኤ አማሪክ የፌስቡክ ገጻችን እንዲሁም በሆርን አት ቪኦኤ ኒውስ ዶት ኮም የኢሜይል አድራሻችን አስተያየቶቻችሁን አጋሩን በተጨማሪም እንዲሁ

ፌስቡክ ገጻችን ላይ በውስጥ መስመር በመልእክቶቻችሁን በመላክ ሀሽታግ ቪኦኤ አምሃሪክ ብላችሁ በትዊተር ገጻችን አስተያየቶቻችሁን በመስጠት

ከኛ ጋር በቀጥታ መነጋገር ትችላላችሁ። ጥቆማና አስተያየቶቻችሁን ለአየር እናበቀዋለን። ሳስተናግዳችሁ ያመሸውት ጽዮን ግርማ ነበርኩ። ኤልያስ አስማረ ከስቱዲዮ ስርጭቱን ሲያቀናብርልን ቆይቷል። ግርማ ደገፋውና ሲሳይ አሸናፊ በምስልና ድምጽ ቅንብር አብረውን ነበሩ። በሁሉም ስፍራ ባሉ መላ ባልደረቦቻችን ስም እንሰናበታችኋለን። በነገው ምሽት ደግሞ ልዩ የገና ዋዜማ ዝግጅታችን ይዘን ከናንተው ጋር እንገኛለን። ለዛሬ ሰላም በደህና ደሩ።